ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ በቀጥታ የሚተላልፍላችሁ የረቡዕ ግንቦት 28 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐየንን። የምሽቱ ስርጭታችንን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ። የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ተቋርጦ የነበረውን ውይይት ለማስቀጠል በሚያስችሉ አምስት ነጥቦች ላይ መግባባት ላይ መድረሳቸው ተገልጿል። ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ ዓይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በሕዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። በሱዳን የኢትዮጵያ አምባሳደርና የሱዳን እርቅ ጉዳይ የኢትዮጵያው ጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር መሐመድ ድሪር ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሱዳን ተቃውሞ መሪዎች አድማንና አልታዘዝም እንቅስቃሴ ማካሄድን አቁመው የሽግግር ካውንስል ለመመስረት ሲሉ ከወታደራዊ ገዢዎች ጋር ለመነጋገር እንደተስማሙ ትላንት ተገልጿል። የሽግሩ ወታደራዊ መማክርት በበኩሉ የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያው ልዩ ልዑክ አምባሳደር መሐሙድ ድሪር ትላንት ሃርቱም ላይ ለጋዜጠኞች ተናግረዋል። የነፃነትና የለውጡ ውህደት የህዝባዊ አልታዘዝ ባይነት እንቅስቃሴን ከዛሬ አንስቶ ለመተው ተስማምቷል ሲሉ አምባሳደር መሐሙድ ድሪር አስታውቀዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሱዳንን ከጎበኙበት ጊዜ አንስቶ አምባሳደር መሐሙድ ድሪር ሲያደራድሩ ቆይቷል። ሁለቱም ወገኖች የሀገሪቱን ስልጣን ለሲቪል አስተዳደር ስለማስረከብ ጉዳይም ንግግር ለመቀጠል ተስማምቷል ይላሉ አምባሳደር ድሪር። የዩናይትድ ስቴትሱ ልዩ መርማሪ ሮበርት ሞለር ባለፈው ዓመት በአሜሪካ ውስጥ በአሜሪካ የውስጥ ፖለቲካ እጃቸውን ዶለዋል በሚል የጠቀሷቸው የሩሲያ ወታደራዊ ተቋራጭ የክሬምሊን ተጽዕኖን አፍሪካ ላይ ለማስፈን በሚያደርጉት ጥረት ቁልፍ ሰው እየሆኑ እየወጡ ናቸው ተብሏል። ሩሲያ በአፍሪካ ላይ የሚኖራትን ቦታ ለማጠናከር የሚያስችል ሰፊ አድማስ ያለውን የክሬምሊን ተጽዕኖ አሳዳሪ እንቅስቃሴ እያካሄዱ መሆናቸውን በአንድ መርማሪ ቡድን የተገኘ ሰነድ ጠቁመዋል። ምርመራው እንዲካሄድ በገንዘብ የረዱት የአሁኑ የሩሲያ መሪ ቭላዲሚር ፑቲን ተቃዋሚ የሆኑ በውጭ የሚኖሩ ሩሲያውያን ናቸውም። የሩሲያ መንግሥት የሚፈልጋቸውን አይነት ኮንትራቶች በማከናወን የሚታወቁት የ57 ዓመት ዕድሜ ያላቸው የኤቭጌኒ ፕሪጎዥን ሩሲያ ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች የስትራቴጂ ማዕከል እንድትሆንና በአፍሪካ የምዕራቡ ዓለም ተጽዕኖ እንዲቀንስ ጥረት እያደረጉ ናቸው ተብሏል። መጀመሪያ አካባቢ ስለተባሉት ሰነዶች የዘገበው የእንግሊዙ ጋርዲያን ጋዜጣ ነበር። የዋግነር ቡድን የተባለው ወታደራዊ ተቋራጭ በአፍሪካ ሀገሮች ስለሚካሄደው እንቅስቃሴና ስለ ዓላማው በዝርዝር ዘግቦ ነበር። ዋግነር ቡድን የሩሲያ መንግሥት ሶሪያንና ዩክሬንን ለመሳሰሉት ወዳጆቹ ወዳጅ ሀገሮች ሩሲያውያን ቅጥረኞችን ያቀርባል ተብሏል። ኑሯቸው ፒተርስበርግ ከተማ የሆነው ፕሪጎዥን ዋግነር የሚባል ቡድን የለም ሲሉ ከዚህ ቀደም አስተባብለው ነበር። ኡጋንዳ ውስጥ አንድ ልጅ በኢቦላ በሽታ መሞቱ ታውቋል። በኡጋንዳ ጎረቤት ሀገር ኮንጎ ከአንድ ዓመት በፊት ኢቦላ የገባ ሲሆን የድንበር ዘለል ጉዳይ እንደሆነ ተመልክቷል። የአምስት ዓመት ዕድሜው ሕፃን ዛሬ እንደሞተ የሀገሪቱ የጤና ጥበቃ ሚኒስትርን ጠቅሶ ያስታወቀው ኡጋንዳ ያለው የዓለም የጤና ድርጅት ጽሕፈት ቤት ነው። ሕፃኑና በርካታ የቤተሰቡ አባላት ባለፈው ሰኞ ከኮንጎ ዲሞክራሲያዊ ሪፑብሊክ ወደ ኡጋንዳ ከገቡ በኋላ የታመመው ልጅ በምዕራብ ኡጋንዳ ወደሚገኘው ከጋንዶ ሆስፒታል ተወስዶ እንደነበር የጤና ጥበቃ ሚኒስትር ዶክተር ጀንሩት አሴንክ ገልጸዋል። አያይዘውም በሀገሪቱ ሶስት ኢቦላ በሽተኞች እንዳሉ አረጋግጠዋል። የአሜሪካ ድምፅ ዘጋፊ ዘጋቢ ጄፍ ካስተር ያጠናቀረውን አጭር ዘገባ ቆንጅት አየት ታቀርበዋለች። የአምስት ዓመቱ ልጅ ሕይወቱ ማለፉን የሀገሪቱን የጤና ሚኒስትር ጠቅሶ ይፋ ያደረገው የዓለም የጤና ድርጅት የዩጋንዳ ቢሮ ነው። የሀገሪቱ የጤና ሚኒስትር ዶክተር ጄን ሩት አቼንግ ሰኞ እለት ባደረጉት ጋዜጣዊ ጉባኤ ልጁ ከበርካታ የቤተሰብ አባላት ጋር ሆኖ ከኮንጎ ዲሞክራሲያዊት ሪፑብሊክ በድንበሩ በኩል አቋርጠው ከገቡ በኋላ ምዕራብ ዩጋንዳ ወደሚገኝ ካካንዶ ሆስፒታል ተወስዶ ነበር ብለዋል። በሽታው እንዳይዛመት ለመከላከል ሀገራቸው ከዓለም አቀፍ ድርጅቶች ጋር በመተባበር እየሰራች መሆናንም ነው ሚኒስትሯ የገለጹት። የጤና ሚኒስትር፣ የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታዎች ቁጥጥር ማዕከል ወደ ካሳሴ አጣዳፊ ምላሽ ሰጪ ቡድን ልከዋል። ቡድኑ በስፍራው ሆነው ከታማሚዎች ጋር ግንኙነት ያላቸውን ወይም የነበራቸውን ሰዎች በመፈለግ ህሙማንን በማከም ስራ ላይ ለተሰማሩ ባለሙያዎች ድጋፍ ይሰጣል። የጤና ጥበቃ ሚኒስትር፣ ደብልዩ ኤች ኦ ና ሲዲሲ ከፊታችን አርብ ጀምሮ ከታማሚው ጋር ግንኙነት ለነበራቸው ሰዎችና እስካሁን ላልተከተቡ የጤና ሰራተኞች የመከላከያ ክትባት የመስጠቱን ስራ ይይዛሉ። ዩጋንዳ ውስጥ የኢቦላ ቫይረስ በደማቸው ያለ ሶስት ሰዎች መገኘታቸውን አረጋግጠናል ያሉት ሚኒስትሯ ህዝቡ ወደ ሌሎች አካባቢዎች እንዳይዛመት ከጤና ጥበቃ ሚኒስቴር ጋር ተባብሮ እንዲከላከል ተማጽኖ አቅርበዋል። የዓለም የጤና ድርጅት በምስራቅ ኮንጎ የኢቦላ ቫይረስ ስርጭትን ለመቆጣጠር ከአጋሮቹ ጋር ሆኖ ሲጥር ቆይቷል። አልፎ አልፎም የጤና ሰራተኞችን በሚጠራጠሩ ወገኖች እንቅፋት ገጥሞታል። ድርጅቱ እንዳለው ካለፈው የአውሮፓውያን አመት ነሐሴ ወር ወዲህ በኢቦላ ቫይረስ ምክንያት የሞቱት ሰዎች ቁጥር ወደ አንድ ሺ አራት መቶ አመሰግናለሁ ቆንጂት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሆንግ ኮንግ ተወላጆችን በውጭ እንዲከሰሱ አሳልፎ የመስጠት ሐሳብን በመቃወም ዛሬ በግዛቲቱ አስተዳደር ዋና መስሪያ ቤት አካባቢ የተካሄደው ሰፊ ሕዝባዊ ተቃውሞ ከፖሊሶች ጋር ተጋጭቷል። የመከላከያ ቆብ ያጠለቁና ጋሻ የያዙ የፖሊስ አባላት መንገድ ላይ ተሰልፈው እንባስ መጪ ጋዝና ጎማ ጥይቶችን ተኩሰዋል። ተቃዋሚዎቹን ለመግፋትም በርበሬ እንደረጩባቸው ተዘግቧል። አንዳንዶቹ ተቃዋሚዎች የተተከሉትን መሰናክሎች አፍርሰዋል፣ በፖሊስ አባላቱ ላይ ያገኙትን ሁሉ ወርውረዋል። የሀገሪቱ ምክር ቤት ዛሬ በዕቅዱ ላይ እንዲከራከር ታቅዶ ነበር፣ ነገር ግን በተቃውሞ ምክንያት ለሌላ ጊዜ ተላልፏል። ፖሊስ በገለጸው መሠረት ቢያንስ ሰባ ሁለት ተቃዋሚ ሰልፈኞች ቆስለዋል። እቅዱ በምክር ቤት ከጸደቀ ሆንግ ኮንግ ሰዎችን ለዋናይቱ የቻይና ግዛት ማካዎንና ታይዋንን ወደ መሳሰሉት ግዛቶች ለክስ አሳልፋ እንድትሰጥ ይፈቅዳል። ሆንግ ኮንግ የቀድሞ የእንግሊዝ ቅኝ ግዛት ስትሆን በአውሮፓ የዘመን አቆጣጠር በሺህ ዘጠኝ በሺህ ዘጠኝ መቶ ዘጠና ሰባት ዓ ም በኢትዮጵያ በ1990 ማለት ነው ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አገኝታለች። እንደ አውሮፓ አቆጣጠር መስከረም 11 ቀን 2001 ዓ ም በኒው ዮርኩ የዓለም ንግድ ማዕከል ላይ በደረሰውና ናይን ኢለቨን ተብሎ በሚታወቀው የአሸባሪዎች ጥቃት የመጀመሪያ እርዳታ ሰጪዎችን አስመልክቶ በዩናይትድ ስቴትስ የምክር ቤት የምስክርነት ቃል ባለመሰማቱ ተቃዋሚው የቴሌቪዥን ቀልድ አቅራቢ ኮሜዲያን ጆን ስቲዋርት ከፍተኛ ቁጣ የተቀላቀለበት ተቃውሞ አሰማ። ሪቻርድ ግሪን አጠር ያለ ዘገባ አለው፣ አዲስ አበባ ያቀርበዋል። የመስከረም አንዱን እንደ አውሮፓ አቆጣጠር የሽብርተኞች ጥቃት በተመለከተ ለረጅም ጊዜ የሚሟገተው የኩምክና ሰው ኮሜዲያን ጆን ስቲዋርት ለጥቃቱ የመጀመሪያ ደራሽ ለሆኑት ወገኖች በምክር ቤቱ ምንም ዓይነት የምስክርነት ቃል ባለመሰማቱ ሁኔታውን አሳፋሪና ጥቁር ነጥብ የታየበት ብሎታል። በዴይሊ ሾው በመባል የሚታወቀው የመዝናኛ ፕሮግራም አስተናጋጁ ወይም ሰው ስቲዋርት ምክር ቤቱ ለአስቸኳይ ጊዜ ደራሾቹ ተቀባይነትም ይቅርታም የሌለው ድፍረትና ንቀት አሳይቷል ይላል። ዩር ኢንዲፍረንስ ኮስት ዚዝ መን ን ወመን ር ሞስት ቫልብል ኮማዲቲ በጉዳዩ ላይ ያሳያችሁት ግዴለሽነት የእነኚህን እርዳታ ሰጪዎች ወርቃማ ጊዜ ከንቱ አድርጎታል። ሐቁን መሸሽ አንድ ነገር ነው፣ ሊታለፍ ይችላል። ዳሩ ግን ምክር ቤቱ የሰዎቹን የምስክርነት ቃል ሊያደምጥ በተገባ ነበረ። ለእሳት አደጋና ለሕንፃ ግንባታ ሠራተኞች፣ ለፖሊስ አባላት እንዲሁም ለሌሎች የአስቸኳይ ጊዜ ሠራተኞች ከሰባት ቢሊዮን ዶላርስ በላይ ነበር የተመደበው። እነዚህ ባለሙያዎች በጢስና በአቧራ ወደ ታፈነው የዓለም ንግድ ማዕከል ፍርስራሽ በጥድፊያ በመሄድ የቆሰሉትን በሕይወት የተረፉትንም ሆነ ያለፉትን የታደጉ ነበሩ። በሞትና በሕይወት መካከል ሆነው የተጨነቁ መተንፈስ ያቃታቸውና ቀደም ባለ የጤና መታወክ የተያዙ ሁሉ ነበሩባቸው። ያ የሰባት ቢሊዮን ዶላር እርዳታ ለመንግሥት ተሰማያት መግቢያ ትኬት አልነበረም። የተመደበው በምፈለግ ጊዜና እኛ በማንደርስላቸው ወቅት ለእነሱ ቤተሰቦች መርጃ እንዲውል ነው። አንረሳችሁም ብላችኋቸው ነበርና እኔም እነዚያን ባለ ውለታዎች እንዳትረሷቸው እያስታወስኳችሁ ነው። የተፈቀደው እርዳታ ለመጪዎቹ ሰባ ዓመታት ይቀጥል ዘንድ ኮንግረስ ሕግ እንዲያወጣ ስቲዋርትና ሌሎችም በመጠየቅ ላይ መሆናቸው ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የዛሬ ሰኔ አምስት 2011 ዓም ዝግጅታችን ነው። ቪዥን ኢትዮጵያ ስምንተኛ ጉባኤውን ባህር ዳር ላይ ጀመረ። ጊዜያቸውን እውቀታቸውንና ገንዘባቸውን መስዋዕት አድርጎ ወደ እናት ምድራቸው በመምጣት ለዘመናት ያካበቱትን እውቀትና ልምድ ለመሰል ወገኖቻቸው ለማካፈል መወሰናቸውና በመካከላችን መገኘታቸው ነው። ይህ እንደቀላል የሚታይ ጉዳይ አይደለም። የባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ቦሲና ሙክታር ናቸው። ዘገባለን የመጀመሪያ ልጇን ከተገላገለች ከግማሽ ሰዓት በኋላ የሁለተኛ ደረጃ መልቀቂያ ፈተናዋን እዚያው ሆስፒታል ክፍሏ ውስጥ የወሰደችው

አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሱዳን ወታደራዊ የሽግግር መማክርትና ተቃዋሚዎቹ ተቋርጦ የነበረውን ውይይት ለማስቀጠል በሚያስችሉ አምስት ነጥቦች ላይ መግባባት ላይ መድረሳቸው ተገልጸዋል። ወገኖቹ ለመነጋገር የተስማሙት የኢትዮጵያው ጠቅላይ ሚኒስትር አብይ አሕመድ የጀመሩትን የማግባባት ሙከራ ተከትሎ መሆኑ ተነግሯል። የስምነቱን ጉዳይ ይፋ ያደረጉት በሱዳን የኢትዮጵያ አምባሳደር እና የሱዳን እርቅ ጉዳይ የኢትዮጵያው ጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር ማህሙድ ድሪር ናቸው። እስክንድር ፍሬው ዝርዝራለው። በጣም አመሰግናለሁ ስለ ጊዜዎት አምባሳደር ማህሙድ ድሪር የጠቅላይ ሚኒስትር አብይ አሕመድ የሱዳን ልዩ መልእክተኛ የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ከዚህ በፊት ተቋርጦ የነበረውን ውይይት ለማስከተል በአምስት ነጥቦች ዙሪያ ከመግባባት ላይ መድረሳቸውን ለመገናኛ ብዙኃን ገልጠው። አንድ እርሶ ምንድን ናቸው እነዚህ ነጥቦች? እዚህ ላይ የተደረሰው ውስጥ የጠቅላይ ሚኒስትሩ ጉብኝት ተከትሎ ነው ወይ አምባሳደር? እዚህ ላይ የተደረሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የፖለቲካ ኃይሎችን ካነጋገሩና ለማቀራረብ ባደረጉት ጥረት ምክንያት ነው። ይህንኑ ተከትሎ በዛ ላይ በመገንባት ሁሉንም ወገኖች የማነጋገር ስራ ተሰርተዋል። በእኛም በኩል እና በሚስዮኑ የተደረሰበት አሁን ባለንበት ደረጃ ላይ ሁለቱም ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ ዓይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በሕዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። ሌሎቹ መሰረታዊ ነጥቦች ከዚህ በፊት የተጀመረው ድርድር ከቆመበት ለማስቀጠል ነው። ይሄ በመርህ ደረጃ በዚህ ጉዳይ ላይ ተስማምተዋል። ይሄ ማለት ግን ጉዳዩ ተቋጭቷል፣ አልቀዋል ማለት ሳይሆን ወደ ድርድሩ ለመግባት ፍላጎት የማሳየት እና ይህንን በጎ ፍላጎት ለዓለም አቀፉ ማህበረሰብ ለማሳወቅ ነው። በዚሁ መሰረት የተቃውሞ ኃይሎች የለውጥና የነጻነት እንቅስቃሴ የተባሉቱ በየአካባቢው ያደረጓቸውን የህዝባዊ አመፅ እና ከዛ ጋር ተከትሎ የመጣ የመንገድ የማዝጋት ሁኔታዎች አቁመዋል። ጊዜያዊ ምክር ቤትም እንደዚሁ እስር ላይ የነበሩ የፖለቲካ እስረኞችን ከእስር ለቀዋል። ይሄ በጎ ሆኖ የሚታየን ለድርድሩና ለውይይቶቹ አመቺ ሁኔታዎችን ይፈጥራል የሚል እምነት አለን። ይህ ተለቋል እስረኞቹ ለቋል ሲሉ ተስማምተዋል ነው ተለቋል። ተለቋል። እዚህ ላይ አምባሳደር፣ ከመግባባት ላይ ተደርሷል። ውይይቱን ለመጀመር ሲባል መቼ ይጀመራል ማለት ነው ውይይቱ? ውይይቱ ትናንትና ቢጀምር ደስታውን አንችለውም ማለት ከዛሬ ትናንት ቢጀምር ደስታውን አንችለውም። ነገር ግን በቅርብ ጊዜ ይሄው አሁንም ዛሬም ሁለቱንም ወገኖች የማነጋገር ስራ እየተሰራ ነው፣ እየቀጠልንበት እንሄዳለን ማለት ነው። እንግዲህ ሁለቱ ወገኖች ጠባጫሪ የሆኑ መልእክቶችንም ላለማስፋደት ተሰጥተዋል። እርስም ለዓለም አቀፍ የመገናኛ ብዙኃን እንደገለጹት አሁንም ቅድመን ጠቆም እንዳደረጉት ይህንን የሚቆጣጠረው ማን ነው? በዚህ መንገድ ስምምነቱን የጣሰ ኃይል ቢኖር እንዴት ነው የሚሆን አሰራሩ ከዚህ በኋላ አምባሳደር? አሁን እኛ እንደ አንድ አደራዳሪ አካል ወደ ጥርጣሬዎች የመግባት ሳይሆን ወደፊት ሊያራምዱን በሚችሉ ጉዳዮች ላይ ትኩረት የመስጠት ነው። ሁለቱም ወገኖች በጎ ፈቃድ የሚያሳዩበት ሁኔታ እየተከታተልን እንገኛለን። በሚቀጥሉ መድረኮች ይህንን የጣሰ ወገን ይህንን የተላለፈ ወገን አግባብነት እንደሌለው የምናይበት አሰራሮች አሉን። ሰሞኑን ከጠቅላይ ሚኒስትር አብይ አህመድ ጋር ቃለ መጠየቅ ነበረኝ እና እሳቸው በሱዳን ውስጥ እንደዚህ አይነት ፖለቲካዊ ሁኔታዎች ከተፈጠሩ ጊዜ ጀምሮ በቅርበት ስንሰራ ነው የቆየ ነው ከሁሉም ወገኖች ጋር ብለዋል። እና ይሄ ማለት አሁን በኢትዮጵያ የተያዘው ጥረት አምባሳደር የተናጥል ነው ወይስ አህጉራዊና አካባቢያዊ ውክልና ናለው። እንግዲህ ኢትዮጵያ የኢጋድ ሀገሮች ተቋም መሪ ናት። እንደ ኢትዮጵያም ከሱዳን ጋር የሚያስተሳስረን መሰረታዊ ጥቅሞች አሉ። እነዚህ ከሁለቱ ሕዝቦች መካከል ያለውን የረዥም ዘመናት ታሪክ የወዳጅነትና ሌሎችም በርካታ የኢኮኖሚያዊ ጥቅሞችን ላለመርሳት፣ በተጨማሪ ደግሞ መጽሐይ የጭላችንም አንድ ላይ ያለ ነው። በቀጠናችን ውስጥ ጎረቤት አገር ችግር ሲገጥመው ኢትዮጵያ ሁልጊዜ በታሪኳም ደራሽ ናት። ከዚህ በፊት የደቡብ ሱዳንን ጉዳይ ስንከታተል እንደቆየን ሁሉም ሰው ያውቀዋል። በዛም መሰረት ነው የደቡብ ሱዳን የመረጋጋትና ወደ ሰላም መግባት የተጀመረው። ስለዚህ ይሄ ኢትዮጵያዊ ተግባር ሆኖ የአፍሪቃንም ጥረት የሚደግፍና የሚያጠናክር ነው ብለን እናምናለን። አምባሳደር መሐሙድ ድሪል የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ፣ በጣም ነው የማመሰግነው ስለ ጊዜ በአሜሪካ ድምጽ ሬዲዮ አድማጮች። እኔም አመሰግናለሁ። ሰላም ሆንልኝ። አመሰግናለሁ። መልካም ምሽት። እሺ አምባሳደር መሐሙድ ድሪልና እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። በወርሃ ሰኔ ሁለት ሺህ ዘጠኝ ዓመተ ምህረት በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሦስት ዓመታት የዘለቀው ግጭትና ጥቃት ትናንት በወረደ ዕርቀ ሰላም ማክተሙ ተገልጿል። የታጠቀ ኀይል ይፈጽማቸዋል የተባሉ ኢሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ እየወሰደ መሆኑን የምዕራብ ጉጅ ዞን አስተዳደር አስታውቋል። ለሦስት ዓመታት ተዘግቶ የነበረ መንገድ ለሕዝብ አገልግሎት መከፈቱን የአማሮ ወረዳ አስተዳደር ገልጿል። የመከላከያ ሰራዊትና ሌሎችም ጸጥታ አስከባሪዎች ከአካባቢው እንደማይነሱ፣ እንዲያውም ተጨማሪ ኃይል በማስገባት ቀጠናውን የማጽዳት ያሉት ሥራ በሁለቱም ክልል መንግሥታትና ሕዝቦች እንደሚከናወን የወረዳው አስተዳዳሪ አመልክተዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ይዟል። በኦሮሚያ ክልል ምዕራብ ጉጂ ዞንና በአማሮ ወርዳ ኮሬዝ መካከል አመታትን የዘለቀው የግጭትና የጥቃት መልክ ያለው የፀጥታ ችግር የተቆሰቆሰው በወርሃ ሙሌ 2009 ዓ.ም በሁለቱም በኩል በዕለቱ በተገደሉ 13 አርሶና አርብቶ አደሮች ነበር። በእነዚህ ሶስት ዓመታት ከሁለቱም በኩል 600 የሚደርሱ ሲቪሎች የተገደሉ ሲሆን በሚሊዮን የሚገመት ሀብትና ንብረት መውደሙን ነው ከሁለቱም መስተዳደሮች የተገኘ መረጃ የሚያሳየው። ለችግሩ ትኩረት ሳይሰጥ መቆየቱ በተለያዩ ጊዜያት የተነገረ የቆየ ቢሆንም ትናንት በባህላዊ ስርዓት እርቅ ወርዶ ሰላማዊ እንቅስቃሴ መጀመሩም ተገልጿል። የጉጂና የኮሬ ህዝብ ለረጅም ዘመናት አብሮ የኖረ ህዝብ ነው የሚሉት የሚራ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖም በነበረው የጽታ ችግር ሁለቱ ህዝብ ተቆራርተው መቆየታቸውን ተናግሯል። ተዘግቶ የነበረው መንገድም እርቅ እንደወረደ መከፈቱን ነው አቶ አበራ የገለጹት። ግጭቱን ለማስወገድ የጉጂ አባ ቃሎም፣ የአገር ሽማግሌዎች፣ አባ ገዳዎችና የኮሬ ካተ ወይም ንጉስ ትልቅ ሚና ተጫውተዋል ብሏል። አቶ አበራም ላይ ማር በልቶ ቡና ጠብቶ ቡና ጣሌ የሚባል አለ። እሱ ሁሉ ተደርጎ ሞቅ ባህለ ስነ ስርዓት ከያ ሺህ ህዝብ በላይ ነው ወጣ በቦታው የነበረው ችግርና አጠቃላይ የነበረው ግጭት ዳግም ላይ በሁለቱ ምርስር የተቀበረበት ቀን ነው። እንዴት እርግጠኛ መሆን ይቻላል? አቶ አበራ እርግጠኛ መሆን የሚቻለው እንግዲህ ህዝቡ ተገናኝቶ ታርቋል። ባህላ የሚገል ጉጂ የኮሬን ንብረት የሚዘርፍ ጉጂ ኮሬን የሚያጠቃ የሚያጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይሄዱም የምን ሀሳብ ይዞ ይሄንን ስራ የምሰራ ጋራ ነው አደረገው ትላንትና። ስለዚህ በዚህ አይነት ሁኔታ መንገድ ተከፍቷል። መንገድ ብቻ ሳይሆን ሰው ጭንቅላቱም ሀይምሮት ተከፍቷል። በቃ በጥቃቱ ዋና ተዋና የተባለው የታጠቀ ኃይል የሚያካሂደውን የሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ በቀጠናው የተወሰደ መሆኑንም አቶ አበራ አስታውቀዋል። በአንድ ሳምንት ውስጥም የታጠቁ ኃይሎች ያሏቸውን ከአንድ መቶ ሀያ በላይ ታጣቂዎችን ከህዝብ ጋር በጀመሩት ሁጥራ በተሰኘ የማጥራቱ ዘመቻ መያዝ ተችሏልም ያሉትም አጠቃላይ ህዝቡ ተጠቅሞ ወስኖ ነው ወደ ውጡራ ገባ። በውጡራ የተጀመረው ዘመቻ ውጡራ ማደን ማለት ነው፣ ከተደበቁበት ህዝቡ እየፈለገ ማውጣት መያዝ፣ ካልሆነ መግደል። ባለፈው አንደኛ ዙር ውጡራ ላይ ነው መቶ አስራ አምስት ሺህ ህዝብ ነው የተሳተፈው በመቶ ስልሳ አምስት ቀበሌ ላይ ነው ተደረገ። በዚህ የተነሳ ብዙ በርካታ ይሄ ሽፍታ እጁን ሰጥቷል። አሁን አፕዴት ስናደርግ ከመቶ ሀያ በላይም መሆናሉ ወደ አራት መቶ መሆኑ እነሱ ከነሱ ጋር ባሶች አካ የገቡት ናቸው። እንትና አሉት። እነዚህ በሙሉ እጅ የሰጡ ናቸው። የአለም አውቅ መውዛ የገቡትና እንግዲህ በጦርነት እኛ አናምንም፣ በመግደልም አናምንም። በመግደል አሸናፍነት የለም። ወደ ሰላም መንገድ እንትገባ ነው የምናደርገው። በዛን ጊዜ ነው አሸናፍነት እንጂ በክላስ በጥይት ግድዬ ስልጣን ይዛለውን መ ኢትዮጵያ ውስጥ አሸንዳው ተዘግቷል። የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው በሁለቱ ህዝብ መካከል ሁነኛ ዕርቅ ወርዷል ነው ያሉትም ለሶስት ዓመታት ተዘግቶ የነበረው አማሩን ከተለያዩ ከተሞች ጋር ሲያገናኝ የነበረው መንገድ እርቅ ስለወረደ ተከፍቷልም ብሏል። እርቁን ተከትሎ በአካባቢ የሚገኘው የመከላከያ ሰራዊትና ኃይል ከቦታው ይነሳል የተባለውም ጥያቄ የመከላከያ ሰራዊት ከአካባቢው አይነሳም፣ ይልቁንስ ተጨማሪ ኃይል በማስገባት ከጠናውን እኩይ ተግባር ከሚፈጽሙ ኃይሎች የማጽዳት ስራ በሁለቱም ክልል መንግስታትና በሕዝቦች ይከናወናልም ብሏል። የህዝብ ለህዝብ ግንኙነት ከወዲሁ ተጀምሯል ያሉት አቶ ተፈራም ህዝቡ ሰላም ፍላጊ ሆኖ ሳለ የህዝቡን ሰላም የሚያውኩት ጥቂቶች መሆናቸውን ተናግሯል። እነዚህን ደግሞ ሁለቱ ህዝብና መንግስታት አብሮ ይታገላቸዋል የሚያሉትም ይህንን እንደገና የሚያደፈርሱ ሰዎች አይጠፉም የሚል ነገር ይኖረናል። ግን ይህንን ሁለቱም ወረዳዎች፣ ሁለቱም ክልሎች በጋራ በመሆን አካባቢ ላይ ከህዝብ ጋር ሆኖ የህዝብ ሰላም ማረጋገጥ ነው። አሁን ይህንን ሰላም ጠብቆ ለማቆየት ለማስቀጠል ህዝቡ ወሳኝ ነው የሚሆነው፣ የህዝቡ ነው ትልቁ ድርሻ። አመራር ግን እንዳመራር ክበቱ የተፈናቀለ አለ፣ ንብረቱ የወደመ አለ። ሌሎች ዜጎችም ገብቶ ድጋፍ እንዳያደርጉም ጭምር መንገድ በመዘጋቱ ተደርጎ ስለነበረ አሁን ባለው እነዚህ ነገሮች ሁኔታ ብንፈጥር ረጂ ድርጅቶችም ገብቶ የመረዱበት ስርዓት ነው ያለው። ከዚህ በመለስ የተቀሩ ስራዎች የተፈናቀሉ ዜጎችን ወደ ቀያቸው መልሶ በዘላቂነት ማቋቋምና የጥቃቱ ሰለባ ሆነው ቤተሰቦቻቸውን ያጡና ንብረታቸው የወደመባቸውን ዜጎች መካስ ነው ብለዋል። ይህ ታዲያ ለአንድ ወገን ብቻ የሚተው ተግባር አይደለም ያሉት አበራ ቡኖ በበኩላቸው የአማሮ ወረዳ አርሶ አደሮች ማሳ ድረስ በመግባት በጋራ የምንሰራው ስራ ነው ብለዋል። የአርሶ አደሮቹ ማሳ አንድም ቀን ጾም ማደር የለበትም ነው ያሉትም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን ለዘገባው እናመሰግናለን። ኮሌራ ከተከሰተባቸው አካባቢዎች አንዱ በሆነው የምዕራብ ሐረርጌ ዞን እስከ ትላንት ማክሰኞው 244 ለኮሌራ የተጋለጡ ህሙማንን መለየታቸውን የዞኑ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመዲን መሐመድ በተለይ ለቪኦኤ በሰጡት ቃል ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ መሆኑን ኃላፊው ተናግረዋል። ባለስልጣናት ወረርሽኙን ለመቆጣጠር እና ህሙማኑንም ለመርዳት እየሰሩ መሆናቸውን አመልክተዋል። አዲስ ቸኮል ዝርዝር አለው። በኦሮሚያ ክልል የምዕራብ አርጌ ዞን ከግንቦት 11 ጀምሮ ኮሌራ መሰል በሽተኞች ላይ በተደጋጋሚ በክልልና በሀገር አቀፍ ቤተ ሙከራዎች ባካሄዱት ምርመራ የኮሌራ በሽተኞች መገኘታቸውን የዞኑ ጤና ጥበቃ ኃላፊ አቶ አህመድ ማህመድ ለቪኦኤ ተናግረዋል። አጠቃላይ እስከ ትናንትናውን ቀን ድረስ ኦልሞስት 24 ኬዝ በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ስምንት ሳምፕል ወስደን ልከን ነበር። ነ ስቱል ማለት ነው ሰገራ። ከዚህ ውስጥ አምስት ኮንፊርም ሆኖ ተመለክቶልናል። ቫይብሪዮ ኮሌራ ተብሎ ማለት ነው። ኦገዋ ኦጎዋ። በዛ መሰረት ነው ኮሌራ ድክለር አድርግተን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው የምንጠቀመ የነበር ነው። አጠቃላይ ኬዙ እንደዛ ነው። ወረዳ ዝርዝሩ ማለት ጥሩ ወረዳ ወደ ስልሳ አንድ ኬዝ አለ። ነሱ አሱ ነገለ ገብደ ሰታው 38 አለ። ወደ እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ሕክምናና እንክብካቤ እየተደረገላቸው መሆኑን አቶ አመዲን አክለው ገልጸዋል። ኮሌራ የህክምና ማዕከል ውስጥ ያሉ ስሮ ዘጠኝ አለ። እሱ አስራ ሁለት ቆዳ ብልቱም ና አበዴሳ ከተማ ውስጥ በስራ ሰባት አለ። ሌሎች ድኖ ወጥቷል ማለት ነው። በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አህመድ ይገልጻሉ። ይህ በሽታ ኮሌራ ሳይባል በፊትም እንደ ዞን አችል ከዞን አመራር ጀምሮ ከወረዳ አመራርም ጨምሮ ባለሙያም ህብረተሰቡ በዚህ በዚህ በሽታ እንዳያጋለ የኮሚኒቲ ኢንተርቬንሽን ስራ በብዛት ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዳያገኝ መተላለፊያ መንገድ ምን እንደሆነ እንዴት መከላከል እንደሚችል በደንብ ህብረተሰቡ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን እንደ ጤናም እየሰራን ያለ ነው። ጤና ባለሙያ ህብረተሰብ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ። እንደ ዞናችን መጠጥ ውሃ ችግር ጋር ታይዞ ያለውን ችግር ለማቅረብ ኬሚካል እንዲጠቀሙ ማለት ነው። ውሃ ጋር ብሻን ጋር አኳታ ለየ ሀውስ ሆልድ በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ የውሃ ማከሚያ ኬሚካሎች ማለት ነው። የውሃ ማከሚያ ኬሚካል ማለት ነው እና እናከፋፈል ነበር። እሱን እንዲጠቀሙ ሽንት ቤት ቤትም በቆፍሮ እንዲጠቀሙ፣ ምግብ ከማብላት በፊት ና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና አቶ ራሱን መጠበቅ እንዳለበት ህብረተሰብ ላይ ሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን የህብረተሰቡ ህብረተሰቡ በተሰበሰቡባቸው ቦታዎችና ዋና ዋና ስፍራዎች በሽታ የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ፣ ምን ቀበሌ ውስጥ እንዳለ የበሽታ ሰውን እንደሚገል፣ ሰው ደግሞ ከዚህ በሽታ ራሱን መጠበቅ እንዳለበት በደንብ የጤና ትምህርት ሲሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ድረስ ል ወደ መጀመሪያ የተከፈተበትን ብንስ ወደ አንድ ተመልሷል ማለት ይቻላል። ለየቀኑ በፊት ወደ ስዘጠኝ አስር ከዛ ሲገባ የነበረው አሁን ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራርና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን የሚያሳየው ማለት ነው። የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖርባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አመዲንን ጠይቀናቸው ነበር። ያው ትኩረታችን ዋና ትኩረታችን እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው። በብዛት እንደ ዞናችን አሁን የተሰራ ያለው ስራ ከዛ ጋር ታይዘ ያለው መጠጥ ውሃ ችግር ባለበት ቦታ በቦቴ የአመላለስ ሽንት ቤት ያው መጀመሪያውኑ ሆኑ ለነሱ በብዙ ፓርትነር ድጋፍ ስታንደዱ የተጠበቀለት ሽንት ቤት እየተጠቀሙ ነው ያለ ተፈርቶለት ማለት ነው። ውሃ ነበረ ችግሩ ያንን ይህ በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም። የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ አራት ክልሎች ማለትም በኦሮሚያ፣ አማራ፣ ትግራይና አዲስ አበባ አምስት መቶ ሀያ አምስት ሰዎች በኮሌራ መጠቃታቸውንና ከነኝም መካከል አስራ አራቱ ከአማራ ሁለቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ አራት ዞኖች 236 የኮሌራ ህሙማን አሉ ቢልም የምዕራብ ሐረርጌ ዞን ብቻውን አሁን 244 የኮሌራ ህሙማን መመዝገቡን ያስታወቀው፣ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጄምስ ጉዌ ማወር በኡጋንዳው የማአጂ አዲስ አዲስ ቸኮልንና የምዕራብ ሐረርጌ ዞን የጤና ጥበቃ ጽህፈት ቤት ኃላፊን አቶ አህመዲን መሐመድን እናመሰግናለን። ክቡራትና ክቡራን አድማጮች በኮሌራ ላይ የያዝነውን የቅርብ ክትትል እንቀጥላለን። በየዕለቱ ከየአካባቢው ዘገባዎችን ማድረሳችንን እንቀጥላለን። እናንተም ተነጋገሩ የምታውቁትን አሳውቁን። የምታዩትን አጠራጣሪ ሁኔታ ፈጥናችሁ ለሚመለከታቸው የመንግሥትና የጤና አካላት አሳውቁ፣ ተነጋገሩ፣ ራሳችሁን ከኮሌራ ጠብቁ። ወደ ተከታዩ የመጽሔት ዘገባ እናልፋለን። ዩጋንዳ በአፍሪካ በግዙፍነቱ ቀዳሚ እንደሆነ በሚነገርለት ሁኔታ ቁጥሩ ከአንድ ሚሊዮን ሁለት መቶ ሃምሳ ሺህ በላይ የሆነ ስደተኛና ጥገኛነት ፈላጊ መጠለያ ሰጣ እንደምታስተናግድ ተናግሯል ተነግሯል። ከተባለውም አሃዝ ሁለት ሦስተኛው እጅ የሚሆነው ከደቡብ ሱዳን ብጥብጥ ሸሽቶ የገባ ነው። በተፋላሚ በተፋላሚ አንጃዎች መካከል ባለፈው ዓመት የተደረሰ ስምምነት ደቡብ ሱዳናውያኑ ተፈናቃዮች ፈጥነው ወደ ቀያቸው የሚመለሱበት ዕድል ይፈጠር ይሆናል የሚል ተስፋ ቢያሳድርም ቋፍ ላይ ያለው የደቡብ ሱዳን የጸጥታ ሁኔታ ብዙዎቹ በእርዳታ እጥረት የሚሰቃዩባቸውን የስደተኞች መጠለያዎች አሁንም ድረስ ብቸኛ መጠጊያቸው አድርገው እንዲቆዩ ምክንያት ሆነዋል። ሪፖርተራችን ሃሊማ አቱማኒ ከአጁማኒ ዩጋንዳ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ጄምስ ጉዌማወር በኡጋንዳው የማአጂ የስደተኞች መጠለያ ካምፕ ከሚገኙ ሌሎች ደቡብ ሱዳናውያን አረጋውያን ጋር በመሆን የሰንጠረዥ ጨዋታ ይጫወታሉ በጊዜው ሲካሄድ በነበረው የተፋላሚ ወገኖች ውጊያ ወቅት የአረቧቸው የነበሩት የቤት እንስሳት ከተዘረፉና ገሚሱም የገቡበት ደብዛ ከጠፋ በኋላ ነው የዛሬ ስድስት ዓመት ግድም ጓዜን ጨርቄን ሳይሉ ቀያቸውን ጥለው የመጡት አብረዋቸው የተሰደዱት የቤተሰባቸው አባላት በዚያች አገር ወደሚገኙ ሌሎች የስደተኛ መጠለያ ካምፖች በመላካቸውም መቼ ይሆን ሁላችንም አንድ ላይ ከምንኖርበት ቀያችን የምንመለሰው? ሲሉ በቁዘማ መጠየቃቸው ግን አልቀረም። ወደ አገሬ ለመመለስ እግሬን ከማንሳቴ በፊት ወገኔ ከጦርነትና ዘውግ ለያይቶ ከሚካሄድ ግጭትና ፍልሚያ ተርፎ ከቀየው ተመልሶ በሰላም መልሶ ሲቋቋም ማየት ይችላለሁ። አሁን ባለው ሁኔታ ግን መመለስ አይታየኝም። ሁኔታው አሁንም ጥሩ አይደለም። የስድሳ ሶስት ዓመቷ ማደሌና ሞሪያ ግን አንድ ቀን በሆነ መንገድ ወደ አገሬ እመልሳለሁ የሚለውን ተስፋቸውን አልቆረጡም። ባለቤቴ ሞቶ የተቀበረው ደቡብ ሱዳን ውስጥ ነው። የተቀሩት ልጆቼም ከዚያው ነው የተቀበሩት። እኔም ሳልፍ ከነሱ ጎን መቀበር ነው የምፈልገው። ከስምንት መቶ ሺህ በላይ ደቡብ ሱዳናዊ ስደተኛ በዚያች አገር በሚገኙ የተለያዩ የስደተኛ ካምፖች ውስጥ ተጠልሎ ይገኛል። ይሄ መዓዝ እንደ አውሮፓውያን የዘመን አቆጣጠር በ 2016 ዓ ም ከነበረው ደቡብ ሱዳናዊ ስደተኛ ቁጥር ጋር ሲነጻጸር በአራት እጥፍ የሚልቅ ነው። የኡጋንዳ ስደተኞች ጉዳይ ሚኒስትር ይህን አስመልክቶ በሰጡት አስተያየት አሁን ባለው ሁኔታ ቁጥሩ የበዛውን ስደተኛ የመርዳት አቅማችንን አሳንሶታል ይላሉ። መቼም ቢሆን ከአንድ ሚሊዮን በላይ ሕዝብ እናስጠልል ይሆናል ብለን አስብን አልናውቅም። በሁለት መቶና በሦስት መቶ ሺህ መካከል ይሆናል የሚል ነበር ግምታችን ከኮንጎ ዲሞክራሲያዊት ሪፐብሊክ ከሩዋንዳና ከቡሩንዲ የተፈናቀሉ ዜጎች በብዛት በነበሩበት እጅግ ከፍተኛ ነው በሚባልበት ጊዜ እንኳን እንዲህ ያለ ቁጥር አይተን አናውቅም ታዲያ ደቡብ ሱዳን ከከፋው ብጥብጥ ውስጥ ገብታ ስትበታተን የነበረንን አቅም በሙሉ ያሟጠጠ አሐዙ ከአንድ ሚሊዮን በላይ ስደተኛ ለማስተናገድ ተገደድን ኡጋንዳና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ባለፈው የግንቦት ወር ለመጪው የአውሮፓውያኑ 2020 ለስደተኞችና ለተፈናቃዮች መርጃ የሚውል የ927 ሚሊዮን ዶላር እርዳታ ለዓለም ማህበረሰብ ጥሪ ያቀርበዋል። ለአሁኑ ግን በኡጋንዳ የተጠለሉት ደቡብ ሱዳናውያን ስደተኞች ተሳክቶላቸው ወደ ቀያቸው እስኪመለሱ ድረስ እንደተገኘ ኑሯቸውን መግፋቱ ብቸኛው አማራጫቸው እንደሆነ ይቀጥላል። ዩጋንዳ ያለችውን ሀሊማ ቱማኒንና ባልደረባይን አሉላ ከበደን አመሰግናለሁ። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል አዲስ አበባ ላይ ዝግጅታችን እስከ አራት ሰዓት ይቀጥላል። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በማኅበራዊ መገናኛ አት ቪኦኤ አምሐሪክ ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሺያኑ ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና አዳነች ፍሳየነን። አሁን ወደ ተከታዩ ቅንብር እንለፍ። የአርቲስት ሻምበል እቴነሽ ግርማ የቀብር ስነ ስርዓት ዛሬ ተፈጸመ በሕክምና ስትረዳ ቆይታ ሰኔ አራት ቀን 2011 ዓ.ም ነው ከዚህ ዓለም በሞት የተለየችው የአርቲስት ሻምበል እቴነሽ የቀብር ስነ ስርዓት ዛሬ በለቡ ገብርኤል ቤተ ክርስቲያን ቤተሰቧ ዘመድና የሙያ አጋሮቿ በተገኙበት ተፈጽሟል በአፋን ኦሮሞ በአማርኛ በጉራግኛና ሶማሊኛ ዘፈኖቿ የምትታወቀው አርቲስት እቴነሽ የሦስት ልጆች እናት ነበረች። በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ በ1959 ዓ ም ከአባቷ ከአቶ ግርማ ቦጋልና ከእናቷ ከወይዘሮ ሙሉ ረባ ነው የተወለደችው። የእቴነሽ የሙያ ጋርና ባለቤቷ አርቲስት ደመረ ለገሰ ዛሬ ማምሻውን ጽዮን ግርማ አነጋግራቸዋለች። ቴነሽ ግርማ ያው በስራዋ ጠንካራ ነች። በምትደርስበት ቦታ ሁሉ የአራኪነትና የጥሩ ምግባር ምሳሌ ነች። ባለቤት የስለሆነች ብቻ አይደለም። ቴኑ ሀገር ጠባቂ ወታደር ነች። ጥሩ እንደ ድሮ አይነት እናቶች ኢትዮጵያኖች እናት አይነት ነች እና ብዙ ባህሪ ያላት እና ጠንካራ ልጆች አሳድጋ ያለፈች ሴት ናት ብዬ ነው። ማን ነው እኔ ባለቤት የሚቻል ለሚያታወት እንደ እናትም ሆና ለእኔ ስራ ስኬት፣ እዚህ ደረጃ መድረስ ምክንያት የሆነችኝ እሷ ከኋላ ጥንካሬዋ እና ለእኔ ያላት እና ለአርቶ የት እንደሚያውል የት እንደሚያሳድር ስለምታውቅም ጭምር ለእኔ ትልቅ ቦታ የሚያደርሰች ጊዜ ነው። ማም ባጭሩ ጥሩ እናትና ጥሩ ሚስት ነበረች ማለት ይችላለሁ። እንደዚህ ነው የሚገልጻ። ለባለቤቷ ደመረ ለገሰ፣ ለወላጆቿ፣ ለዘመድ እንዲሁም ለአፍቃሪዎቿ ሁሉ መጽናናትን እንመኛለን። ያ አባባው የአርቲስት ሻምበለቴነሽ ግርማ ታዋቂ ዘፈኖች ከሆኑ አንዱ ነው። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ዲሞክራሲ በተግባር ተከታዩ ቅንብር ነው። ራዕይ ለኢትዮጵያ በኢትዮጵያ ኑሯቸውን በውጭ ሀገሮች ያደረጉ ኢትዮጵያውያን ምሁራን ለኢትዮጵያ እድገት ይጠቅማል የሚሏቸውን የጥናትና ምርምር ውጤቶች የሚያቀርቡበት ዓመታዊ ጉባኤውን ዛሬ ባህር ዳር ላይ ማካሄድ ጀምረዋል። ጉባኤውን በንግግር የከፈቱት የባህልና ቱሪዝም ሚኒስትር ደኤታ ወይዘሮ ቦሲና ሙክታር ኑሯቸውን ከኢትዮጵያ ውጪ ያደረጉት ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን የሚያቀርቧቸው ጥናትና ምርምር ለሀገሪቱ ፖሊሲ አውጪዎችና ተግባሪዎች አቅጣጫ ጠቋሚ መሳሪያ መሆናቸውን ገልጸዋል። ለሶስት ቀናት የሚቆየውን ጉባኤ ያዘጋጁት ራዕይ ለኢትዮጵያ፣ የባህልና ቱሪዝም ሚኒስቴር፣ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትርና ሚኒስቴርና የባህርዳር ዩኒቨርሲቲ በመተባበር እንደሆነ ተገልጿል። አስቴር ምስጋናው እየተከታተለችው ነው። ጉባኤውን ራእይ ለኢትዮጵያ የተሰኘ ድርጅት ኑሯቸውን በአሜሪካና በሌሎች የዓለም ሀገራት ባደረጉ ኢትዮጵያዊ ምሁራን የተመሰረተ ድርጅት ነው። ዋና አላማው ደግሞ ለኢትዮጵያ እድገት የሚበጅ ጥናትና ምርምር ማካሄድ ነው ይላሉ። የራእይ ለኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻው የኢትዮጵያ ምሁራኖች ስብስብ ነው የተከበረና የተጠበቀ መድረክ ተዘጋጅቶላቸው መልካም ሀሳባቸውን ለሀገራቸው ለማቅረብ እንዲችሉ ቪዥን ኢትዮጵያ ታጥቆ ተነስቶ አላማውም ተልዕኮም፣ ራዕዩም ይኸው ብቻ ነው። ቪዥን ኢትዮጵያ የማንም ሰው ሀሳብ የማይናቅበት በማንኛውም ርዕስ በማንኛውም ጉዳይ ላይ ሀሳቦችን፣ ጽሁፎችን ለማቅረብ ምንም አይፈራም። ዋናው ነገር ትንሽ ጥንቃቄ የሚያደርገው የአገሪቱ ደህንነት እንዳይጎዳ በተለይ ከውጭ ኃይሎች ጋር በተያያዘ መንገድ እንዳይሆን ከመከላከል ባለፈ ይህን ሀሳብ እንወዳለን አንወድም በሚል ምንም የሚያግደው ነገር የለም። ስለዚህ ቪዥን ኢትዮጵያ እንደገና ለኢትዮጵያ ምሁራን፣ ለኢትዮጵያ ባለሙያዎች፣ ለኢትዮጵያ ተመራማሪዎች በአገራችሁ ጉዳይ ላይ እየሰራችው በሰፊው በማቅረብ አገራችሁን እርዱ። ለመንግስት ሊጠቅሙ የሚችሉ የፖሊሲ ተዋጽኦ የሚኖራቸውን ነገሮች አቅርቡ፣ በማለት ጥሪ እንደገና እናደርጋለን። ይህ ድርጅት ለበርካታ አመታት የኢትዮጵያን አጀንዳ ከኢትዮጵያ ምድር ውጭ ነበር ሲመክር የቆየው። ከባለፈው አመት ወዲህ ግን በሀገሪቱ ጥሩ አጋጣሚዎች በመፈጠራቸው የኢትዮጵያን ጉዳይ በኢትዮጵያ ምድር መምከር ችለናል፣ ከሀገር ቤት ወንድሞቻችን ጋር ይላሉ በራእይ ለኢትዮጵያ የቦርድ አባል ና የአሜሪካ የተፈጥሮ ሳይንስ ሙዚየም አስተባባሪ የሆኑት ዶክተር ዮሐንስ ዘለቀ። ዛሬም በሀገር ውስጥ ለሁለተኛ ጊዜ ስምንተኛ ዓመታዊ የጥናትና ምርምር ጉባኤያችንን በባህር ዳር ከተማ ማካሄድ ይችለናል፣ ይላሉ ዶክተር ዮሐንስ። እኛ ኢትዮጵያውያኖች በዓለም ላይ በተለያዩ ኢንስቲትዩሽኖች ቀርበን የሌሎችን ሀገሮች ሙዚየሞች፣ ኢኮኖሚክስ፣ ዩኒቨርሲቲዎች፣ ተማሪዎች ስናስተምር አገራችን ላይ ግን ልናቀርበው የምንችለውን እውቀት፣ ገንዘብ፣ ሌሎችንም ነገሮች ልናቀርብ አልቻለም። ይህንን የምናቆምበትን መንገድ የሚረዳው ውይይት ይሆናል ማለት ነው አርባ የሚሆኑ ምሁራኖች የምርምር ጽሑፎች እንዲያቀርቡና በሀገራችን ታሪክ፣ በሀገራችን ባህል፣ በሀገራችን ኢኮኖሚክስ እንደዚሁም በኮንፍሊክት ሪዞሉሽን እና በሌሎችም የሕክምና የመድኃኒት የባህል መድኃኒቶች የውይይት መድረክ ሆኖ ይሰነብታል። ጉባኤውን በንግግር የከፈቱት የባህልና ቱሪዝም ሚኒስቴር ሚኒስትር ዴኤታ ወይዘሮ ቦሲና ሙክታር እንደተናገሩት ኑሯቸውን ከኢትዮጵያ ውጭ ያደረጉ ምሁራን የሚያቀርቧቸው ጥናትና ምርምሮች ለሀገራችን ፖሊሲ አውጪዎችና ተግባሪዎች አቅጣጫ ጠቋሚ መሳሪያዎች ናቸው ብለዋል። ጉባኤው ከሁሉም በላይ ከፍ ያለ ዋጋ የሚሰጠው መሆኑ ጥኑ እምነት አለኝ። ምክንያቱም በውጭ ሀገር የሚኖሩ ኢትዮጵያውያን ወንድሞቻችንና ይቶቻችን የሀገራችን ጉዳይ ያገባናል ብሎ በማሰብ ጊዜያቸውን እውቀታቸውንና ገንዘባቸውን መስዋዕት አድርጎ ወደ እናት ምድራቸው በመምጣት ለዘመናት ያካበቱትን እውቀትና ልምድ ለመሰል ወገኖቻቸው ለማካፈል መወሰናቸውና በመካከላችን መገኘታቸው ነው። ይህ እንደ ቀላል የሚታይ ጉዳይ አይደለም። እነዚህ ወገኖቻችን ከልጅነታቸው ጀምሮ ልቦናቸው ሰሌዳ ላይ የተጻፈውን የሀገር ፍቅር ስሜት ይዞ ያላቸውን ያካፍሉን ወስነው የመጡ ስለሆነ በመካከላችን ለሚገኙ ለነዚህ የተከበሩ ምሁራ በሕይወት ዘመናችን ለሀገራችንና ለወገናችን አንዳችም የምትጠቅም ነገር ሰርተንና የማይጠፋ አሻራ አስቀምጠን ለማለፍ ከመቼውም ጊዜ በላይ ዛሬ ቃል ልንገባ ይገባናል። የዚህ የጥናትና ምርምር ጉባኤ ዋነኛው ዓላማ ይሄው ይመስለኛል። በመሆኑ በዚህ ምክክራችን የተዛነፈ አስተሳሰብ የሚታረቅበት፣ አዳዲስ ሀሳቦች የሚፈልቁበትና ለፖሊሲ አውጪዎችም ሆነ ተግባሪዎች ግብዓት እንዲሆኑ ምቹ ሁኔታ የሚፈጠርበት፣ ወጣቱ ትውልድ መሰል ስራዎች ላይ ጊዜውን ጉልበቱን ገንዘቡንና እውቀቱን እንዲጠቀም አይን ገላጭ ሀሳቦችና አቅጣጫ ጠቋሚ ምክሮች የሚፈልቁበት፣ በሀገር ውስጥና በውጭ የሚኖሩ ምሁራን እውቀትና ልምዳቸው እርስ በርስ የሚለዋወጡበትና ዘላቂ የሆነ ትስስር የሚፈጥሩበት እውነቱን ተከትሎ ሕዝባችን ጠቃሚ የሆኑ ወቅታዊ መረጃዎች እንዲያገኝ እድል የሚፈጠርበት መድረክ ይሆናል የሚል የጸና እምነት አለኝ። ራእይ ለኢትዮጵያ ዓመታዊ ጉባኤውን ዛሬ በባህር ዳር ከተማ ሲያካሄድ አጋር የሆኑት የባህልና ቱሪዝም ሚኒስቴር የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የባህር ዳር ዩኒቨርሲቲ ሲሆኑ ለሶስት ቀናት በሚቆየው በዚህ የጥናትና ምርምር ጉባኤ ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራንና የሶስተኛ ዲግሪ ተማሪዎች ተገኝተዋል። በዛሬው ውሎ የባህልና ቱሪዝም እድገት የቅርስ ጥበቃና አስተዳደር በኢትዮጵያ በሚሉና በተያያዥ ጉዳዮች ከባለድርሻ አካላት ጋር ሰፊ ውይይት የተካሄደ ሲሆን በቀሪ ሁለት ቀናት ደግሞ በግጭት አፈታት በዲሞክራሲያዊ አስተዳደር ና በሀገራዊ አንድነት ዙሪያ ምሁራን ጥናታዊ ጽሁፋቸውን ያቀርባሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁ። አስቴር ለዘገባው ተከታዩ ዝግጅት ሴቶች እና ቤተሰብ ነው። አልማዝ ደረሰ የኢሉ አባቡር ዞን የመቱ ከተማ ነዋሪ የሆነች የ21 ዓመት ዕድሜ ወጣት ነች። አልማዝ ሰኞ ጧት ሁለት ሰዓት ላይ የመጀመሪያ ልጇን ተገላግላ ከግማሽ ሰዓት በኋላ ሁለት ሰዓት ተኩል ላይ እዚያው ሆስፒታል ውስጥ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ዘጋቢያችን ፀሐይ ዳምጦ በቴሌፎን አናግራታለች ባለቤቷና የትምህርት ቢሮው ፈተናው እንዳያመልጣት ያደረጉትን ትብብር አካታ ተከታዩን ለምሽቱ ሴቶችና ቤተሰብ ፕሮግራም አሰናድታለች። ቀጥሎ ይቀርባል። ወጣት አልማስ ደረሰ የኢሉ አባቦራ ዞን የመቱ ከተማ ነዋሪ ናት። ከትናንት በስቲያ በሀያ አንድ አመቷ የወንድ ልጅ እናት ሆናለች። ወጣቷ የአስረኛ ክፍል መደበኛ ተማሪ ናት። አገር አቀፍ ፈተና ለመፈተን ዝግጅት ስታደርግ መቆየቷንም ለአሜሪካ ድምጽ ራዲዮ ተናግራለች። አልማዝ እሁድ ሌሊት 11 ሰዓት ላይ ምጥ ዘዋት መቱ ከተማ የሚገኘው ካርሊ ሆስፒታል ገባች። በነጋታው ሰኞ ጠዋት ሁለት ሰዓት ላይ ለፈተናው ሰላሳ ደቂቃ ሲቀር መውለዷንም ተናግራለች። ምጥ ላይ ሆኜ ስለፈተና እያሰብኩኝ ነበር። የሚጡ ህመም እንዴት እንደሆነ ራሱ አላስታውስም። እንዴት እንደወለድኩም ትዝ አይለኝም ብላለች። ቀኔ አልነበረም። በርግጥ ቀኔ ከፈተና በኋላ ወልዳለ የሚለው ስቴ ነበረ፣ ግን እግዚአብሔር ፍቃድ ላይ ያለርኩት ከጠዋቱ በጣም ተጨናንቄ ነበረ። በጣም በቃ ስለፈተና ነበር ዝ አስበውና፣ እየተጨናነኩኝ ያመልጠኛል ብዬ ተስፋ ቆረጥኩኝ። በኋላ መፈተን ትችያለሽ ምናምን እዛ የትምህርት ቢሮ በመጣ ድል ማለት ነው በጣም ደስ አለኝ። ፈተና መፈተን ቻልኩኝ። ለሳት ለልጀ ሰዓት ተኩል ፈተና ተፈተንኩኝ። በጣም ደስታ የምትሰማኝ በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍጬበት በቃ በአንድ ቀን ፈተና ላልፈትና እንደ በጣም ሲጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን ፈልጋለሁ በጣም ማለት ነው። ወጣቷ የሰኞ ዕለት ፈተናውን በሆስፒታል ተፈትና ትናንትናና ዛሬ በትምህርት ቤቷ እንደተፈተነች አስረድታለች። አቶ ታደለት ሁሉ የወጣት አልማዝ ባለቤት ናቸው። በሰላም ስትገላገል ደስ ብሎኛል፣ ግን ፈተናው ያመልጣታል ብዬ ሰግቼ ነበር አሉ። እኔ በጣም ነው ደስ ያለኝ በእውነት በተለይ በተለይ ፈተናው እሷን ሳያልፋት በመቅረቱ በጣም ደስ ብሎኛል። እዛ ድረስ መጥተው በመፈተናቸው እና ደስ ብሎኛል እኔ በጣም ይሄ ደስ የሚል አጋጣሚ ነው። በቃ እኔ ማለት ምፈልገው እንደዚህ አይነት አጋጣሚዎች ሊከሰቱ ስለሚችሉ በወሊድን ብቻ ሳይሆን በህመም ምክንያት የሚቀሩ ተማሪዎች ሊኖሩ ይችላሉ እና እነዚህን ተከታትሎ ትምህርት ቤቱ ያሉበት ቦታ ድረስ ሂደው ቢፈትናቸው ልጆቹ ከትምህርታቸው ላይ ያስተጓጎሉ። አቶ አዳሙ ሀብቴ የመቱ ከተማ የትምህርት ቤት ጽህፈት ቤት ኃላፊ ናቸው። አልማዝ በትምህርቷም ጎበዝ ነች። ባለቤቷ መጥቶ ለፈተና እንድመቻችላት ስጠይቀን ኮሚቴው ተሰብስቦ ተመካክሮ የሰኞው ፈተና ሆስፒታል እንድትፈተን ተፈቀደላት አሉ። ባለቤቷም መፈተና አለባት እሷም ፈተና አለ ብላ እዛ ቦታን አሳይታናለች። ሚሻል የሚያል ብሎ ስጠይቀን ተነጋገርን እዛው ባለችበት በወለደችበት ቦታ እንድትፈተን ሁኔታዎችን አመቻችናል ማለት ነው። ለዚያ ያለ ነገር ከዚህ በፊት አጋጥሞን አያውቅም። በአንድ በኩል ደስታ ተሰምቶናል ማለት ነው። በትምህርት ቤታችንም ከተማችንም በዚህ አጋጣሚ ጥሩ እውቅና ግኝቷል ማለት ይቻላል። ለምን አንድ ልጅቷ ከዛ ሁሉ ችግር ወጥታ ለፈተና ሬዲ መሆኑ ራሱ አንድ ነገር ነው። ሁለተኛ ደግሞ ሲኖ ልጅቷም ደግሞ ማለት ልችን ልጅ ነች። ባለችበት ሁኔታዎችን አመቻችተን እንፈትናታለን ተባብለን በፌደራል ፖሊስ እና አንድ ፈታኝ እዛው ሆስፒታል ልከን እዛው ምንም ሳትረበሽ ተፈትናለች ማለት ነው። የታሪ ደግሞ በትምህርት ቤት እየተፈተነች ነው ማለት ነው። አጋጣሚ በጣም ጥሩ ነው። ወጣት አልማዝና አቶ ታደሰ የልጃቸውን ስም በትምህርት ቤቱ ስም አብዲ ቦሪ ብሎ ሊሰይሙት እንደሆነም ተናግረዋል። በአጠቃላይ እንደ ኢትዮጵያ አስረኛ ክፍል ተማሪ የሆኑት ሴቶች ለሀገር አቀፍ ፈተና ስዘጋጁ ከነበሩት ዘጠኝ ሴቶች ወልደዋል በወሊድ ምክንያት ፈተናው እንዳያመልጣቸው በተደረገላቸው ትብብር መፈተናቸውን የኢትዮጵያ ትምህርት ሚኒስቴር ያወጣው መረጃ ያመለክታል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኔ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። አሁን አሜሪካና ህዝቧ በሕይወት ዘመናቸው ጾታዊ ጥቃቶች እንደተፈጸሙባቸው የተናገሩ በሺዎች የሚቆጠሩ ሰዎች ታሪካቸውን ለሌሎች ያካፈሉበት ትዕይንት ዋሽንግተን ዲሲ ውስጥ በቅርቡ ተካሂዶ ነበር። የፋይዛ ኤል ማስሪን ዘገባ ቆንጅት ታየ ለአሜሪካና ህዝቡ አሰናድታዋለች። በሺዎች የተቆጠሩ የጾታዊ ጥቃት ሰለባዎች የደረሱባቸውን ጥቃቶች የዘገቡባቸው ጽሑፎችና ስዕሎች ተቀጣጥለው ብዙ መቶ ምንጣፎች ወጥቷቸዋል። አንድ ላይ እንዲህ ተሰፍተውም ደ ሞኒመንት ኩዌልት የሚል ስያሜ ተሰጣቸው። ይህን ያስተባበረው በእንግሊዝኛ ስያሜው ፎርስ አፕሴቲንግ ደ ሬፕ ካልቸር የተባለ ስብስብ ነው። ይህ ስብስብ ባለፉት አምስት ዓመታት ውስጥ የወሲባዊ ጥቃት ሰለባዎች ከያሉበት በአንዲት አራት ማዕዘን ቁራጭ ጨርቅ ላይ በጽሑፍም ይሁን በስዕል የደረሰባቸውን ለሌሎች እንዲያካፍሉ ሲያስተባብር ቆይቷል። ይሄ ተቀጣጥሎ የተሰፋው የሰቆቃ ታሪክ ምንጣፍ በዩናይትድ ስቴትስና ሜክሲኮ የተለያዩ ከተሞች ሲዘዋወር ከርሞ በቅርቡ ዋሽንግተን ዲሲ ታላላቅ ታሪካዊ ሐውልቶች በሚገኙበት ብሔራዊ ሞል በሚባለው የተንጣለለው መስክ ላይ ተዘርግቶ ለህዝብ እይታ ቀርቦ ነበር። አንድም ድርጊቱ ለደረሰባቸው አብረናችሁ ነን ለማለት ደግሞም በአድራጎቱ ከደረሱባቸው የተለያዩ ህመሞች እንዲያገግሙ ለማገዝ ነው። እነዚህ ዋሽንግተን ሞል ላይ የተዘረጉት የሶስት ሺህ ሰዎች የግል ታሪኮች ሰው እየተዘዋወረ ሲመለከት በአርምሞ ሲያነብ ሲያስተውል ቆይቷል። ሃና ብራንካቶ የፎርስ አንዲቱ መስራች ናቸው። የጥቃት ሰለባዎች በሆንን ሰዎች የተመሰረተ ስብስብ ነው። ከደረሰብን ጉዳት ለማገገም የሚያስችለን መድረክ በመፍጠር ይህ የእኛ ጉዳይ ቅድሚያ ትኩረት እንዲያገኝ ለመስራት የታለመ ነው። በቅርቡ ብሔራዊ ሞል ላይ ተዘርግቶ ለህዝብ እይታ የቀረበው ምንጣፍ በእንግሊዝኛና በስፓኝ ቋንቋ ዮርናት አለውን ነው ኤስታስ ሶሎ ብቻችሁን አይደላችሁም የሚሉ በድምቅና ግዙፍ ቃላት የተጻፉ መፈክሮች ተጽፈውበታል። ይሄ ሀምሳኛውና የመጨረሻው ትዕይንታችን ነው። ባለፉት ስድስት አመታት በዩናይትድ ስቴትስ እና በሜክሲኮ ከሰላሳ ሰባት በሚበልጡ ከተሞች አቅርበናል። ግሬግ ግሬ ክላውድ ከአራት አመታት በፊት በአንደኛው ተመሳሳይ ዝግጅት ላይ ተገኝተው ከተመለከቱ በኋላ በዘመቻው ተሳታፊ እንዲሆኑ መበረታታቸውን ይናገራሉ። ካሁን በፊት ታሪኩን በዚህ መልክ ለማጋራት የደፈረ ወንድ አልነበረም። እኔ እንደምንም በርትቼ ተሳተፉ ይላሉ። የዘጠኝ አመት ልጅ ሳለሁ ጀምሬ ወሲባዊ ጥቃት ይፈጸምብኝ ነበር። እነዚህ ሴቶች ታሪኬን ያለ ስጋት ለሌሎች እንዳጋራ ስፍራ ሰጡኝ ብለዋል ግሬግ ግሬይ ክላውድ For the longest time I stayed nine years old. I was a grown man. አድጌ ትልቅ ሰው ሆኝም ለረዥም ጊዜ ውስጤ ግን ያንኑ የዘጠኝ ዓመቱን ልጅ ነበርኩ። በጎልማሳነቴ ያንን በልጅነት የደረሰብኝን ነገር ለሌሎች የማካፍልበት መድረክ ስላመቻችሁልኝ ጠቅመውኛል። ካሊማ ያንግ የፕሮጀክቱ አስተባባሪ ናቸው። ትራውማ እስፔሻሊ ጀንደር ቤዝድ ቫዮለንስ ኤንድ ሴክሹዋል ትራውማ በሰው ላይ የሚደርስ ስቃይ በተለይም ደግሞ ጾታን መሰረት ያደረገ ጥቃት በዛ በደረሰበት ሰው በነፍሱም በአካሉም ውስጥ ታትሞ የሚቆይ ነው። ታዲያ ይህን ታሪክ የሚዘክረውን ምንጣፍ ለህዝብ እይታ ስታቀርበው አኩፓንክቸር እንደሚባለው የህክምና መርፌ የስቃይ ተመክሮ ያቆረበትን ቦታ ወጋ ወጋ እያደረገ ያወጠዋል። እንደዚያ አይነት ሰቆቃ ደርሶብኛል ብለው የማያስቡ ሰዎችም ጭምር ይህን የስቃይ ታሪክ ዘካሪ ምንጣፍ ሲያዩ እነሱም ደርሶባቸው እንደነበር ያስታውሳቸዋል። ናዮሚ ቻንደል ኩማር ዋሽንግተን ተገኝተው ይህንን ምንጣፍ ከተመለከቱ አንዷ ናት። የጥቃት አድራጎቶቹ ሰለባዎች ቀና ብለው ሳይፈሩ በማህበረሰቡ ውስጥ ለማገገም መነሳታቸው በርግጥ ግሩም ነገር ነው። ተመክሯቸውን በአይናችን ማየት መቻላችንም በጣም ደስ ይላል። በዚህ ድርጊት የተጎዱ ሁሉ ማህበረሰቦች መሆናቸው ደግሞ በጣም ያሳዝናል። የዚህ የወሲባዊ ጥቃት ታሪክ መዘከሪያ ምንጣፍ ትዕይንት አደራጆች ስራቸው በዚህ ብቻ እንደማይገታ ነው የሚናገሩት። ይህ ትዕይንት ስብስባችን የወሲባዊ ጥቃት ጉዳይ ሰፋ ወዳለው ህብረተሰብ እንዲደርስና የድርጊቱ ሰለባዎች እንዲያገግሙ ብሎም ሁለንተናዊ ለውጥ እንዲፈጠር ወደፊት ለምንሰራው ስራ መንደርደሪያችን ነው ብለዋል። ቆንጅትን ለዘገባው እናመሰግናለን። አሁን ወደ ስፖርት ወሬ እንሄዳለን። የተቋረጠው የኢትዮጵያ ፕሪምየር ሊግ ከመጪው አርብ ጀምሮ እንደሚቀጥል የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። ፌዴሬሽኑ ዛሬ በሰጠው ጋዜጣዊ መግለጫ ለሊጉ መቋረጥ የቅርብ ምክንያት በሆነው የኢትዮጵያ ቡናና መቐለ ሰብዓ እንደርታ ጨዋታዎች ዙሪያ ከዚህ በፊት ውሳኔ አለማስተላለፉ ችግር መፍጠሩን በማመን በይፋ ይቅርታ ጠይቋል። ግርማቸው ከበደ ዝርዝር አለው። የኢትዮጵያ ወንዶች ፕሪምየር ሊግ ካለፈው ሳምንት ጀምሮ በጊዜያዊነት መቋረጡ ይታወሳል። ለሊጉ መቋረጥ የቅርብ ምክንያት የሆነው ደግሞ ኢትዮጵያ ቡናና መቀሌ ሰባ እንደርታ ክለቦች አዲስ አበባ ላይ ሊያደርጉት የነበረው የ27ኛ ሳምንት ጨዋታ የጸጥታ ስጋት አለ በሚል ምክንያት ሳይካሄድ መቅረቱና ከዚያ በኋላ ተያይዘው የመጡት ጨዋታው የትና ተመልካች ባለበት ወይስ በሌለበት ይደረግ የሚሉት ጉዳዮች ላይ ፌዴሬሽኑና ኢትዮጵያ ቡና ስፖርት ክለብ ውዝግብ ውስጥ መግባታቸው ነው። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው ጋዜጣዊ መግለጫም የሁለቱ ቡድኖች ጨዋታ ሳይካሄድ የቀረው ከፖሊስ በመጣ ትዕዛዝ መሆኑን ከመናገር ውጭ ተጨማሪ ጉዳዮችን በዝርዝር ከመግለጽ ተቆጥቧል። የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጅራ የኢትዮጵያ ቡናንና የመቀሌ ክለቡ እግር ኳስ ክለብ ውድድር ያስቆመ አስገዳጅ ሁኔታ፣ ሀገራዊ ሁኔታ፣ ፖሊስ፣ የጸጥታ አካሉ ሲሆን ዝርዝር መረጃው ማወቅ በሚገባን ደረጃ ነው ማወቅ የሚገባ ጥልቀቱ ምን ይመስለን፣ ስፋቱ ምን ይመስለን ብለን ምንድነው ሊከሰት የመጣው ብለን ፖሊስን በዚህ ደረጃ ማብራሪያ እንድሰጥ ፖሊሳዊ አግባብም አይደለም። ኢትዮጵያ ቡናና መቀሌ ሰባ እንደርታ ባለፈው አንድ ዓመት አንደኛው ሌላኛውን ቡድን በስታዲየሞች ውስጥ በእግር ኳስ ሕጎች የሚከለከለውን ፖለቲካዊ ይዘት ያለው መልእክት አስተላልፏል በሚል ሲወነጃጀሉ ቆይተዋል። በዘንድሮ ፕሪምየር ሊግ የመጀመሪያ ዙር አስራ ሁለተኛ ሳምንት ጨዋታ ሁለቱ ቡድኖች መቀሌ ላይ ሲገናኙ የመቀሌ ሰባ እንደርታ ደጋፊዎች ፖለቲካዊ መልእክት ያለው ጽሑፍ በስታዲየም ማዘዋወራቸውን የገለጸው የኢትዮጵያ እግር ኳስ ፌዴሬሽን በወቅቱ የቅጣት ውሳኔ ያለማስተላለፉ ለ27ተኛው ሳምንት የሁለቱ ቡድኖች ጨዋታ ችግር መፍጠሩን በማመን በይፋ ይቅርታም ጠይቋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን እኔ ዛሬ አእምሮዬንም ንጹህ ማድረግ ስላለብኝ በግልጽ ቅርታ መጠየቅ ይገባ ነገራለን። መቀሌና ቡና የነበራቸው ጨዋታ የነበረውን ትልቅ ባ አላየሁም። ሪፖርት ያደረገ ኮሚሽነር ይዘን በወቅቱ ለዲሲፕሊን ኮሚቴ ቀርቦ ዲሲፕሊን ኮሚቴያችንም አላየሁም ካለ ምን ማድረግ ይችላለሁ ብሎ ስል እንደገና ወደ ሊ ኮሚቴ አቅርቦ ሊ ኮሚቴ እኔ የቆየበት ሁኔታ በላይ ሊጉ ሊጠናቀቅ የሶስት ጨዋታዎች እድሜ ብቻ የሚቀረው ሲሆን የፌዴሬሽኑ ምክትል ፕሬዚዳንትና የውድድር ኮሚቴ ሰብሳቢ ኮሎኔል አወል አብድራሂም ከተቋረጠበት መቼ እንደሚጀምር ተናግረዋል። የኢትዮጵያ ፕሪሚየር ሊግ እንግዲህ ተስተካካዩ የኢትዮጵያ ቡናና መቀሌ ሰኔ ሰባት የሚቀጥለው የፊታችን አርብ ይከናወናል። ዘጠኝ ሰዓት አዲስ አበባ ስተዲም ላይ ከዛ በኋላ በየአምስት ቀናት ልዩነት ሌሎች ሶስት ጨዋታዎች 28፣ 29 እና እናከናውናለን ሰኔ 25 የኢትዮጵያ ፕሪምየር ሊግ የፍጻሜ ጨዋታ ይሆናል። ፕሮግራሙ ሲወጣ በፍጹም ጥንቃቄ በተሞላበት ነው። የኢትዮጵያ ቡናና የመቀሌ 70 እንደርታ ጨዋታ በዝግ ስታዲየም የሚካሄድ ሲሆን የጸጥታ አካላት በሚወስኑት መሰረትም ሌሎች ጨዋታዎች በዝግ ሊካሄዱ እንደሚችሉ ፌዴሬሽኑ አስታውቋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። አመሰግናለሁ ግርማቸው። ክቡራትና ክቡራን፣ ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ቀጥሎ ይቀርባል።